ወደ ዝርዝር ዜናዎቹ ከማለፋችን በፊት ረዕሰ ዜናዎቹን እናስቀድማለን። የቀድሞው የኢዜማ ሊቀመንበር አቶ የሽዋስ አሰፋ ከስር ተለቀቁ። ኮልስ በቪክቶሪያ የኤቪያን ኢንፍሉዌንዛ መከሰትን ተከትሎ ከምዕራብ አውስትራሊያ በስተቀር የእንቁላል ሽያጭ ገደብ ጣለ። ጣሊያን ቦዝኒያ ሄርዘጎቪናን አንድ ለባዶ ረታች። የሚሉት ግንባር ቀደም ረዕሰ ዜናዎቻችን ናቸው የቀድሞው የኢዜማ ሊቀመንበር አቶ የሽዋስ አሰፋ ከእስር ተለቀዋል። አቶ የሽዋስ ቅዳሜ ሰኔ አንድ ከእስር መለቀቃቸውን ባለቤታቸው ወይዘሮ ሙሉ ብርሃን ለአዲስ ስታንዳርድ አስታውቀዋል። አክለውም አቶ የሽዋስ በሕመም ላይ ስለነበሩ ከእስር እንደ ተፈቱ ወደ መቅረዝ ሆስፒታል ሄደው ሕክምና ተደርጎላቸው ወደ ቤታቸው መመለሳቸውን ገልጠዋል አቶ የሽዋስ ለእስር የበቁት አርብ ግንቦት 23 የነበረ ሲሆን በጥርጣሬ የተያዙበትም ምክንያት ሚዲያን በመጠቀም ሰው እንዲነሳሳ አድርገሃል በሚል ነበር። ኮልስ ከምዕራብ አውስትሬሊያ በስተቀር በተቀሩት የአውስትሬሊያ ክፍለ አገራትና ግዛቶች በነፍስ ወከፍ ከሁለት ካርቶን በላይ እንቁላሎችን ላለመሸጥ ወስኗል። ለኮልስ ውሳኔ አስባቢ ሆኖም በአምስት የቪክቶሪያ የግብርና ስፍራዎች ውስጥ ኤቪያን ኢንፍሉዌንዛ መከሰትን ተከትሎ ነው። የበሽታውን ተዛማችነት ለመግታትም ግማሽ ሚሊዮን ያህል ዶሮዎች ሕይወታቸውን እንዲያጡ ተደርጓል። የፌዴራል ተቃዋሚ ቡድኑ በፓሪስ የአየር ንብረት ስምምነት እንደሚጸና ገልጾ፣ ሆኖም ሕጋዊ አስገዳጅነት ያለውን የአየር ብክለት ቅነሳ ኢላማ እንደሚሰርዝ አስታውቋል። የተቃዋሚ ቡድን መሪ ፒተር ዳትን ቅንጅታቸው በመጪው ዓመት የፌዴራል ምርጫ አሸንፎ መንግሥት ለማቆም ከበቃ የአውስትሬልያን 2030 ከ2005 በ43 ፐርሰንት የአየር ብክለት ቅነሳ ኢላማ እንደሚከሉ አስታውቀዋል። በፓሪስ ስምምነት መሠረት ፈራሚ አገራት በየአምስት ዓመቱ የአየር ብክለት ቅነሳ ኢላማቸውን መጨመር እንጂ መቀነስ አይቻላቸውም። ይሁንና የተቃዋሚው ቡድን የአየር ንብረት ለውጥና ኢነርጂ ቃል አቀባይ ቴድ ኦብራያን መንግሥት የተለመው የ2030 የአየር ብክለት ቅነሳ ኢለማ በእጅጉ ከፍ ያለ በመሆኑ ያንን ለስኬት ማብቃት አይቸልም የሚል የመከራከሪያ ሐሳባቸውን ለኤቢሲ ሲገልጡ፣ እኛ ፍጹም ለፓሪሱ ስምምነት የምናመነታ አይደለንም። እኛ በ2050 የተጣራ ዜሮ የአየር ብክለት መጠንን እውን ለማድረግ ቆርጠን ነው ያለነው። ያንንም ለመከወን እቅድ ይኖረናል። ያደረግነው ነው ምንድን ነው ሌበርን ነው ያሳጣ ነው። የሌበር በ2030 በ43 ፐርሰንት የአየር ብክለት ቅነሳ ለማድረግ ድንጋጌ አውጥቷል። ያን ለስኬት ለማብቃት የሚቻላቸው አይደለም። ባለፈው ዓመት መጨረሻ የራሳቸው የአየር ንብረት ለውጥ ባለሥልጣን ያንን ግልጽ አድርጓል። አሁን እኛ እያልን ያለነው ምንድን ነው ማለፊያ ክሪስ ባውን አንቶኒ አልቤኒዚ የ43 ፐርሰንት ኢላማችሁን ልታሳኳ አትችሉም። ያን ከማድረግ ተቆጥባችሁ ለአውስትሬልያ ሕዝብ ግልጹን አስታውቁ ነው ብለዋል። የ የ2024 የንጉሥ ልደት የክብር ሽልማት መዝገብ ውስጥ ከሰፈሩት ሰባት መቶ ሠላሳ ሰባት ተሸላሚዎች ውስጥ ፍልሰተኞች የክብር ተሸላሚ ሆነው ተካተዋል። ከቀድሞው ፖለቲከኞች ውስጥም የቪክቶሪያ ፕሪምየር ዳንኤል አንድሮስ፣ የምዕራብ አውስትሬልያ ፕሪምየር ማርክ ማጋዋንና የተቃዋሚ የሌበር ፓርቲ መሪ የነበሩትና ከዚህ ዓለም በሞት የተለዩት ሳይመን ክሬን ከፍተኛውን የንጉሥ ልደት ሽልማት ተቀባይ ሆነዋል። የምርጫ ሂደቱ የተጠናቀቀው የአውሮፓ ኅብረት ምርጫ ቀዳሚ ውጤት እንደሚያመለክተው ከሆነ እምብዛም የአውሮፓ ኅብረት ደጋፊ ያልሆኑ ብሔረተኛ ፓርቲዎች በመላው አውሮፓ ከፍ ያሉ ድምፆችን አግኝተዋል። በፈረንሳይ፣ ጀርመን፣ ኔዘርላንድስ እና ኦስትሪያ ወጋ ጥባቂ ያልሆኑ ፓርቲዎች በፊናቸው ጠንካራ ውጤቶችን በማስመዝገባቸው 720 የምክር ቤት ወንበሮች ያሉትን የአውሮፓ ኅብረት ሚዛን ያስጠብቃሉ ተብሎ ተገምቷል። የሐማስ ወታደራዊ ክንፍ እስራኤል አራት ታጋቾችን ለማስለቀቅ ያካሄደችውን ወታደራዊ ዘመቻ ተከትሎ አንድ የዩናይትድ ስቴትስ ዜግነት ያለውን ግለሰብ ጨምሮ ሦስት ታጋዮች መገደላቸውን አስታወቀ። ይሁንና አንድ የእስራኤል ወታደራዊ ቃል አቀባይ የሐማስን መግለጫ አጣጥለዋል። እስራኤል አራት ታጋቾቿን ከአል ነሱሪያት ስደተኞች ካምፕ ቅዳሜ ሰኔ አንድ ቀን ባስለቀቀችበት ወቅት 274 ፍልስጤማውያን ተገለዋል። ጣልያን ለአውሮፓ ሻምፒዮን ለምታደርገው የእግር ኳስ ግጥሚያ መሰናዶ ቦዝኒያ ሄርዞጎቪናን አንድ ለዜሮ ረታለች። ብቸኛዊቱን ግብ ኢምፕሎይ ውስጥ እሁድ ሰኔ ሁለት ያስቆጠረው ዴቪዴ ፍራቲስ ነው። የዩሮ 2024 ግጥሚያ እሁድ ሰኔ 9 ይጀምራል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 65 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 37 ኢትዮጵያ ብር ከ56 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንባያ እናሰማለን። ፐርስ ያካፋል፣ ዝቅተኛ 13፣ ከፍተኛ 20። አድላይድ ያካፋል፣ ዝቅተኛ 13፣ ከፍተኛ 19 ሜልበርን ያካፋል ዝቅተኛ 11 ከፍተኛ 16። ሆባርት ያካፋል ዝቅተኛ አምስት ከፍተኛ 15። ካንቤራ ማሌዳ ላይ ውርጫማ ሆኖ ረፋዱ ላይ ካፋው ይጨምራል። ዝቅተኛ 0 ከፍተኛ 12። ሲድኒ ያካፋል ዝቅተኛ 8 ከፍተኛ 19። ብሪስበን ፀሐማ ይሆናል። ዝቅተኛ 10 ከፍተኛ 23። ዳርዊን ደመናው ይገለጣል። ዝቅተኛ 19 ከፍተኛ 31። አዲስ አበባ ያካፋል ዝቅተኛ 13 ከፍተኛ 23። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የቀድሞው የኢዜማ ሊቀመንበር አቶ የሺዋስ አሰፋ ከእስር ተለቀቁ። ኮልስ በቪክቶሪያ የኤቪያን ኢንፍሉዌንዛ መከሰትን ተከትሎ ከምዕራብ አውስትራሊያ በስተቀር የእንቁላል ሽያጭ ገደብ ጣለ። ጣሊያን ቦዝኒያ ሄርዜጎቪናን አንድ ለባዶ ረታች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።